Oh. በትናንትናው ምሽት የጀመርነው ቅንብር ነው። መጪው የኢትዮጵያ ጠቅላይ ሚኒስትር የሚሆኑት የአዲሱ የኢህአደግ ሊቀመንበር ማንነት በተቃዋሚ የፖለቲካ ድርጅቶች አይን እንዴት ይታያል? ለውጡንስ እንደምን ተቀበሉት? ስንል ጠይቀን ከሁለት በውጭ አገር ከሚገኙ ተቃዋሚ የፖለቲካ ድርጅቶች መሪዎች ጋር የጀመርነው ውይይት ነው የሚቀጥለው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ የኦሮሞ ዴሞክራሲያዊ ግንባር የውጭ ግንኙነት ኃላፊ ዶክተር ሐሰን ሁሴን ናቸው። እንግዶቻችን አሉላ ከበር ነው ያዋያቸው። በትናንት የመጀመሪያው ክፍል ውይይት ለዶክተር ሐሰን ጥያቄ ሰንዝሮላቸው ነበርና ከዚያ እንነሳለን። ታና በጥንቃቄ ንቃት እንጠብቃለን ብለዋል ዶክተር ብርሃኑ። እርሶስ፣ ዶክተር ሐሰን የዶክተር አብይ ወደ ስልጣን መምጣት በተጨባጭ እንዲያመጣ የሚፈልጓቸው ለውጦች ምናልባትም ቀዳሚዎቹ እርምጃዎች የትኞቹ ሊሆኑ ይችላሉ ብለው ያምናሉ? በመጀመሪያ ምን አይነት ጠቅላይ ሚኒስትር ነው የሚሆነው የሚለው ጥያቄ ራሱ በቀናት ወይም በተወሰኑ ሳምንታት ውስጥ መልስ የሚያገኝ ይመስለኛል። ምክንያቱም ኢትዮጵያ ባለፉት ሀያ ሰባት አመታት ሁለት ጠቅላይ ሚኒስትሮች ነበረዋት። አንዱ የዩስ ሙላ አንደኛው ደግሞ ፈላጭ ቆራጭ አምባገነን ሆኖ እስከ ዕለተ ሞቱ የአገሪቷን ሁሉንም ስልጣን በጨብጦ አገሪቷን ሲገዛ የነበረ ነው። የዩስ ሙላ ጠቅላይ ሚኒስትር አሁንም ብለን ተስፋ እናደርጋለን። ላለፉት ሶስት አመታት ለደረሰው ግድያ፣ እስራት እና መፈናቀል ሰበብ የሆኑትን ችግሮች ይፋታሉ ብለን ተስፋ እናደርጋለን። የፖለቲካ ምህዳሩ በመጥበቡና በህዝቡ ብቻም ሳይሆን በራሱ በገዢው ፓርቲ ራሱ የውስጥ ዲሞክራሲ ባለመኖሩ ሰዎች ሀሳባቸውም በነፃ ማንሸራሸር የማይችሉበት ሁኔታ ስለተፈጠረ ይሄ ተቀይሮ ሰዎች በኢህአዴግም ውስጥ ያሉ ይሁኑ ከዛ ውጪ ሁሉም ኢትዮጵያውያን የራሳቸውን አስተሳሰብ በነጻ መግለጽ እንዲችሉ በማንነታቸው እንዳንሸማቀቁ በህግ ፊት የሁሉም እኩልነት እንዲረጋገጥ የህግ የበላይነት እንዲኖር እንዲሁም ደግሞ ላለፉት ዓመታት በሀገሪቷ ሲያወዛግቡ የነበሩ የፖለቲካ ኢኮኖሚና ማህበራዊ ችግሮች በድርድርና በውይይት መፍትሄ እንዲያገኙ ሁኔታዎችን ለማመቻቸት ዲያሎግ መክፈት አለባቸው ብለን እንጠብቃለን። ለዛም ተገቢ ቦታ እንዲሰጡ እንጠብቃለን። በዛ በኩል ደግሞ የኦሮሞ ህዝብ ትግል እንግዲህ ላለፉት አርባ ሀምሳ ዓመታት ሲካሄድ ነበር። ከዚህ ሁሉ ለየት የሚለው ደግሞ ከአስራ ዘጠኝ ዘጠና አንድ ጀምሮ በሺዎች የሚቆጠሩ የኦሮሞ ልጆች በእስር ቤት እየማቀቁ ያሉበት ሁኔታ ነው ያለው። ስድስት ሺህ እስረኞች ቢለቀቁም አሁንም በሺዎች የሚቆጠሩ እስር ቤት ናቸው። እነሱ እንዲለቀቁ እንፈልጋለን። አንድ ሰው በማንነቱ በፖለቲካ መታሰር የለበትም። ሁሉም የፖለቲካ እስረኞች መፈታታቸው ይህን ጠቅላይ ሚኒስትር ከሚጠብቁት ትላልቅ ኃላፊነቶች ይመስሉኛል። ዶክተር ነው እንዳነሳው ይሄ ኃላፊነታቸው የሚያስቀና አይደለም። ብዙ ተግዳሮቶች ከፊታቸው ተደቅነዋል አገሪቷን ወደ አንድነትና ወደ ተረጋጋ ፖለቲካ መውሰድ አገሪቷን ከቀውስ ውስጥ አስወጥቶ የተረጋጋና ቀና የሆነ መንገድ ማስያት በጣም ትልቅ ትግስትን የሚጠይቅ ትልቅ መተባበርን የሚጠይቅ ትልቅ ድጋፍን የሚጠይቅ ጉዳይ ስለሆነ የኛ ድርጅት የሚፈለገውን ድጋፍ ለማድረግም ሆነ የሚጠበቅብንን ኃላፊነት ለመወጣት ዝግጁ መሆናችንን በመግለጫ ውስጥ አካተናል መልካም የመጨረሻውን ጥያቄን ጀምረውታል። የብረቱ ፈተናዎች ባሉበት ውስጥ የተቀበሉት ኃላፊነት ስለሆነ ቀላል እንዳልሆነ ገልጻቸዋል ሁለታቸውም። ይሁንና አንድ ጠቅላይ ሚኒስትር ተስፋ የሚፈነጥቅ ቀደም ብሎ ያላችኋቸውን በርካታ ፈተናዎች እንዲወጣ የሚፈለገውን ያህል የሚቀርቡ ጥያቄዎች የሚደረደሩትን ያህል እድል ሊሰጠውም ይገባልና የተባሉትን ጥያቄዎች መመለስ የሚያስችል አዝማሚያ መጀመሩንም አብሮ ማየትም እንዳለ ሆኖ በየፊናችሁም እንደምትወክሉት የፖለቲካ ድርጅት የሚከተላችሁ ሕዝብ አለና ለሕዝብ ጥያቄ መልስ በማግኘቱ ላይ እናንተ ሚና አላችሁና፣ ዶክተር ሀሰን የኦሮሞ ዲሞክራሲያዊ ግንባር በተጨባጭ ምን ሊያደርግ ይገባል ይችላል ይላሉ? የለውጡ አካል በመሆን በበኩላችሁ ምን ታደርጋላችሁ? አንድ ሁለት ብለው እንዲጠሩልኝ ለምሳሌ ያህል የሚሆኑው የኦሮሞ ዴሞክራሲያዊ ግንባር ከተቋቋመ ጀምሮ የኦሮሞ ሕዝብ ትግል ከውጪ ሳይሆን ከሀገር ቤት ውስጥ እንዲንቀሳቀስ በነብጥ ሳይሆን ደግሞ በሰላማዊ ትግል እንዲካሄድ ጥሪ ሲያደርግ የነበረ ነው። የኢትዮጵያ ውስብስብ ችግር በሰላማዊና በድርድር እንዲፈታ ጥሪ ስናቀርብ ቆይተናል። ቻቻል ፖለቲካ እንዲስፋፋ የበኩላችንን አስተዋጽኦ አድርገናል። የኛ ትልቁ ፍላጎትና ስራ ላይ ለማዋል የምንፈልገው ከህዝባችን ጋር ሆነን ህዝቡ ላይ የሚደርሰውን ችግር ተጋፍጠን ተስፋውንም ከእሱ ጋር እየተጋራን አገር ቤት ውስጥ በመሆን ሰላማዊ መንገድ የህዝባችንንና መላዊ ሀገሪቱን ትግል ማካሄድ ነው የምንፈልገው። ከዛው አንጻር ደግሞ አዲሱ ጠቅላይ ሚኒስትር ሆነ የኢትዮጵያ ህዝብ ሰላምን እንደሚፈልጉ፣ በድርድር እንደሚያምኑ ተስፋ እንደኛው አዲስ ሁኔታ በኢትዮጵያ ውስጥ እንዲፈጠር እንደሚፈልጉ፣ ግድያ እስራትና መሰደድ እንዲቆም እንደሚፈልጉ ተስፋ እናደርጋለን እና ይህንን ሁሉ ማየት ከውጭ የሆነን ሳይሆን አገር ቤት ውስጥ በመሆን ትግላችንን ከዛ ለማካሄድ እንፈልጋለን። ከዚሁም ጋር ተያይዞ ማንኛውንም የሚፈለግብን አስተዋጽኦ ባለውን ተበክሮ መሰረት ለማበርከት ከምንጊዜውም በላይ ዝግጁ ነን። መልካም ዶክተር ብርሃኑ በድርጅታችሁ አርበኞች ግንቦት ሰባት በኩልስ ከድርጅት ትልሞቻችሁም ባሻገር ጭምር በተጨባጭ የለውጡ አካል በመሆን በእናንተስ በኩል ምን ልታደርጉ ትችላላችሁ? በቅርብ ርቀት የሚታያችሁን ለዚህ መነሻ የሆነ አንዱ በመጀመሪያ አንደኛ ዶክተር አብይ የተመረጡት ከኢትዮጵያ ማህበረሰብ ውስጥ የአንድን ማህበረሰብ ጥቅምና ፍላጎት ለማስፈጸም ሳይሆን በአጠቃላይ አገሪቱን እንደ አገር ህብረተሰቡን እንደ ህብረተሰብ አይተው ለሁሉም እኩል የሆነ ቅድም እንዳልኩት ህብረተሰቡ የመረጠው በህብረተሰቡ ፈቃድና ፍላጎት የሚተዳደር ስርዓት ለመፍጠር ያደረገውን እንቅስቃሴ ከፊት ሆኖ ለመምራት ነው። ይህን የሚያረጉበት ይሄ ዛሬ የእሳቸው መመረጥ በእርግጠኛነት መናገር ባይቻልም በኢህአዴግ ውስጥ እንደ ድርጅት ይሄ የምርጫ ውጤት በኢህአዴግ ውስጥ በለውጥ ፈላጊዎችና ለም ባለበት መሄድ ወይም ትንሽ ጥገና እንፈልጋለን ጥናዊ ለውጥ አድርገን መሄድ እንፈልጋለን የሚሉ ኃይሎች ባደረጉት ሽኩቻ ከዛ ለውጥ የሚፈልገው ኃይል አሸንፎ የወጣበት ሁኔታ ከሆነ ያለው ለውጥ የማይፈልግ ኃይልም በዛ ውስጥ ሊኖር ይችላል። ይሄ ለውጥ የማይፈልገው ሀይል በተለይ በደህንነትና በመከላከያው አካባቢ አቅም ያለው ሀይል ነው። ይሄንን የለውጥ እንቅስቃሴ ይሄን ለውጥ የማይፈልጉ ሀይሎች በዚህ ውስጥ ካሉ ያላቸውን ሀይል በመጠቀም ይህንን የለውጥ እንቅስቃሴ ለመግታት ሊሞክሩ የሚችሉበት ሁኔታ አለ። በመጀመሪያ ማለት የምፈልገው እንዲህ አይነት ሀይሎች ካሉ ይሄ ለውጥ አንድ የተወሰነን አካባቢ፣ የተወሰነን ህዝብ፣ የተወሰነን ድርጅት ለመጉዳት የሚመጣ ሳይሆን ለሁሉም ኢትዮጵያዊ እኩል የሆነ የፖለቲካ መድረክ ለመፍጠር የተደረገ ስለሆነ ይሄንን ለማሰናከል የሚደረግ እንቅስቃሴ ውስጥ እንዳይገቡ፣ በመጀመሪያ ይሄ ለውጥ በቂም በቀል አንዱን አጥፍቶ ሌላውን አልምቶ የሚሄድ ሳይሆን ሁሉንም እንደ አገር ይዞ መሄድ የሚፈልግ ለውጥ እንደሆነ ተረድተው ከእንዲህ አይነት እንቅስቃሴ ይታቀባሉ ብዬ ተስፋ አደርጋለሁ። በእኔ እምነት ይሄ ነገር ገና የለየ ነገር አይደለም። በማንኛውም ለውጥ ጊዜ እንደሚደረገው ገና ብዙ ትግሎች የሚካሄዱ ይመስለኛል። በዚህም ምክንያት ይሄን ነገር እንዳለቀ አድርገን ሁሉን ነገር እጃችንን አጣጥፈን የምንቀመጥበት ነገር አይደለም። ይሄ እውነተኛ የለውጥ ሂደት ለማስጀመር መፈለጋቸውን የሚያሳዩ የቃላት ብቻ ሳይሆን በተግባር የሚገለጹ እንቅስቃሴዎች እስኪታይ ድረስ የኢትዮጵያ ሕዝብ እኛም እንደ ድርጅት ነቅተን የምንጠብቀውና ይህን የለውጥ እንቅስቃሴ ለመቀልበስ የሚደረግ ምንም አይነት ነገርን ይህን ለውጥ ያመጣው የህዝብ ትግል እንደሆነ ስለምናውቅ ይሄ የህዝብ ትግል አሁንም ይሄ የለውጥ እንቅስቃሴ ዳር እስኪደርስ ድረስ ነቅቶ መጠበቅ፣ ትግሉንም ማድረግን መቀጠል እንዳለበት እናምናለን፣ እንደ ድርጅት። ይሄ ግን ግልጽ የሆነ መስመር ከያዘና በእርግጥም ወደ እውነተኛ ዴሞክራሲያዊ ስርዓት የሚደረግ እንቅስቃሴ መሆኑን የሚያሳዩ ምልክቶች በደንብ ከታዩ በቃላት ብቻ ሳይሆን እንዳልኩት በተግባር መታየት ከጀመሩ በኋላ እኛ እንደ ድርጅት የምንፈልገው እንዲህ አይነት የስርዓት ለውጥ እንዲመጣ ነው። ያ የስርዓት ለውጥ በጉልበት መምጣት አለበት ብለን አናምንም፣ አምነንም አናውቅም። ምርጫ ስላታጣ ነው እንዲህ አይነት ትግል ውስጥ የተገባው። ያ መስመር እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚደረግ እንቅስቃሴ መሆኑን ካየን ያን ደግሞ በተግባር ኑሮ ማሳየት እስከቻሉ ድረስ እንደዛ አይነት በሰላማዊ መንገድ የሚደረግ ሽግግር የሚፈጠርበት ሁኔታ እስካለ ድረስ በምንም መልኩ ለመተባበር በምንም መልኩ ይሄንን አዲስ ስርዓት የማዋለድ ስራ አብረን ለመስራት ዝግጆችንም። ግን ከእውነተኛ ዴሞክራሲያዊ ሰዓት ውጪ የሚመጣ እውነተኛ ዴሞክራሲያዊ ሰዓት ያነሰ ሊፈጠር የሚችል ምንም ኢትዮጵያ ሕዝብ እንደማይፈልግ በግልጽ አሳይቷል። ደም ገብቶበት ሞቷል፣ ተቀጥቅቷል። ዝም ብሎ አይደለም አቶ ኃይለማርያም ተነስቶ ዶክተር አብይ እንዲመጣ አይደለም፣ እውነተኛ ለውጥ እንዲኖር ነው። ያ የስርአት ለውጥ የሚመጣ መሆኑን የሚያሳይ በቂ ተግባራዊ ምልክቶች ካየን ሂደት ላይ አብረን የማንፈራበት ምንም ምክንያት የለም። መልካም ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር፣ ዶክተር ሀሰን ሁሴን የኦሮሞ ዲሞክራሲያዊ ግንባር የውጭ ግንኙነት ኃላፊ፣ ለጊዜያችሁ አመሰግናለሁ። ጊዜ ይርስልኝ። ጊዜ በጣም አመሰግናለሁ።